ውድ አድማጮቻችን፣ ተመልካቾቻችን ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ ተከታታይ የትምህርት ጊዜ የጥናት ጊዜያችን ነው። ዛሬ የምንወያየው ስለ ፍጥረትና ስለ ሰው ተፈጥሮ ይሆናል። እግዚአብሔር ይህችን ምድር እንዴት ፈጠራት? የሰውን ልጅስ እንዴት ፈጠረው? በዚህ በፍጥረት ሳምንት ውስጥ እግዚአብሔር ምን አከናወነ? ከዛም በኋላ ደግሞ የሰው ተፈጥሮ ላይ የመጣውንም ነገር አብረን እነዚህን ሁለት ሀሳቦች እናያለን። ወደ ውይይቱን ከመግባታችን በፊት ጸሎት እናደርጋለን። ወንድማችን ያዕቆብ ጸሎት ያደርግልናል። በሰማይ ያለ አፍቃሪ አባታችን እናመሰግንሃለን፣ ደግሞ ዛሬ ልታስተምረን አብረን ስላለህ እነው ቃልን ስናጠና ሳለ የአንተን ፍጥረት በምናጠናበት ጊዜ ይህን አስገራሚውን ፍጥረት ደግሞ የበለጠ ማስተዋል እንድንችል በዚህ ውስጥ ልታስተምረን የምትፈልገውን ነገር ማስተዋል እንድንችል ይህንንም በተለያየ መንገድ ደግሞ የሚከታተሉትን በያሉበት መንፈስ ቅዱስ ለልባቸው እንዲናገር እንዲያስተምራቸው እንለምናለን። በውይይታችን ሁሉ በመካከላችን ተገኝ፣ በክርስቶስ ኢየሱስም። እንዳነሳሁት ስለ ፍጥረት፣ ስለ ሰው ተፈጥሮ ነው ዛሬ የምንወያየው። እስቲ የመጀመሪያ እግዚአብሔር ምንድን ነው የፈጠረው? የሚለውን ከመጽሐፍ ቅዱስ አንድ የታሪኩን ንገረኝና ከዛ ዝርዝሩን እያየን እንሄዳለን። መጀመሪያው ቁጥር የመጀመሪያው ምዕራፍ የመጀመሪያው መጽሐፍ መጽሐፍ ቅዱስ እንግዲህ ስንከፍት የመጀመሪያው ምዕራፍ የሚባለው ወይም የመጀመሪያው መጽሐፍ ኦሪት ዘፍጥረት ይባላል። ስለ ፍጥረት ነው የሚናገረው እንደ ቃሉ እና ስለአጀማመር ኦሪጂንስ የሚባለውን እንግዲህ ስለአጀማመር የሚናገር መጽሐፍ ነው። መጀመሪያው ጥቅስ ደግሞ እንደዚህ ይላል፣ በፍጥረት አንድ ቁጥር አንድ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። ይሄ እንግዲህ ሰዎች እንግዲህ በብዙ መልኩ ማለት ብዙ ትንታኔ ሊሰጥበት የሚችል ሀሳብ ነው። ግን አንድ የምናየው ዋና ሀሳብ ምንድን ነው መጽሐፍ ቅዱስ ሲጀምር ስለ እግዚአብሔር ማንነት አይናገርም። በስልጣን ነው የሚናገረው። እግዚአብሔር አለ፣ እሱ ደግሞ ምንድነው ፈጣሪ ነው ብሎ ነው የሚናገረው። እና ያንን እንድንረዳ ያስፈልጋል። ሁለተኛ ምን ፈጠረ ይላል ሰማይና ምድርን ፈጠረ። አጠቃላዩን የዓለማት የዓለማት የዩኒቨርስ ፈጣሪ መሆኑን የሚናገር እንደሆነ እናያለን። እንዴት ነበረች ታዲያች ምድር ብለን ስንጠይቅ ምድር ባዶ ነበረች፣ አንዳችም አልነበረባትም ጨለማም በጥልቁ ላይ ነበር፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል። እዚህ ላይ ራሱ የምናገኘው ሌላ ደሞ አስደናቂ ሀሳብ ምንድነው? እግዚአብሔር ፈጣሪ ተብሎ ተጠቅሷል፣ መንፈስ ቅዱስ ተጠቅሷል፣ በውሃዎች ላይ ይሰፍ ነበር ተብሎ አሁን በነበብኩት ጥቅስ መሰረት እንደገና ደግሞ እግዚአብሔር ፈጠረ ሲል ይህን ሀሳብ በአዲስ ኪዳን ወስደው በክርስቶስ አማካኝነት ሁሉ ነገር እንደተፈጠረ ደግሞ ይናገራል። ስለዚህ ዮሐንስ ወንጌል ምዕራፍ አንድ ላይ ሄደን ስናነብ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ እግዚአብሔርም ቃል ነበር፣ በሱ ሁሉ ሆነ፣ ከሱ አንዳችም ያልሆነ የለም ይላልና በክርስቶስ በእግዚአብሔር አብ በመንፈስ ቅዱስ ይቻለም ይሄ ዩኒቨርስ የተፈጠረ መሆኑን ያስረዳል። ከዛ ኋላ አንደኛ ሁለተኛ ቀን ምን እንደተፈጠሩ ደግሞ በዝርዝር ይናገራል። በጣም ጥሩ። መጽሐፍ ቅዱሳችን የሚያስደስተው ነገር ልክ ሲጀምር እንዳስቀመጥከው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል መጽሐፍ ቅዱስ ይነግራል። የመጨረሻው የዮሐንስ ራእይ ላይ ደግሞ ሄደን የዮሐንስ ራእይ ምዕራፍ 21ን ስንመለከት አዲስ ሰማይና አዲስ ምድርን አየሁ ብሎ የዮሐንስ ራእይ ጸሐፊ ይነግረናል እና በመካከል ነው እንግዲህ የመጽሐፍ ቅዱስ ሌላውን ሀሳብ ሌላውን ታሪክ የምናገኘውና አስደናቂ መጽሐፍ የሚያደርገው መጽሐፍ ቅዱሳችንም ይሄ ነው። ልክ ሲጀምር እግዚአብሔር ፈጣሪ እንደሆነ ይነግረናል። ከዛ ግን እዛ ፍጥረት ውስጥ በኃጢአት ምክንያት የመጣውንም ችግር ይነግረናል። ከዛ በኋላ እግዚአብሔር ያንን እንደገና ፍጥረት ለማደስ እና ቀድሞ ለነበረበት ሁኔታ ለመመለስ ያደረገውን ጉዞ ነው የሚነግረን እና መጨረሻ ላይ ዮሐንስ ራእይም ሲዘጋ ያኛውን አዲስ ሰማይና አዲስ ምድርን አየሁ ብሎ ሲደመድም እናገኘዋለን በጣም ጥሩ እንግዲህ አሁን አንተ እንዳነሳው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል እንግዲህ አለማትን ወይም ዩኒቨርስ ብለን የምንጠቅሰውን እንደሆነ መገንዘብ እንችላለን መቼ ነው የሚለው ቀኑንም ለማወቅ ይከብዳል እንግዲህ በኋላ ወደ እግዚአብሔር ስንሄድ የሚያስረዳ ነገር ሊኖር ይችላል ከዛ በኋላ ግን ወደኛ አፈጣጠር ወደኛ ምድር አፈጣጠር እንምጣና በእያንዳንዱ ቀን ምን ምን ተፈጠሩ፣ ምን ትምህርት አለው የሚለውን ብናየው ጥሩ ነው እና ብዙን ጊዜ ደግሞ የሚሳቱ ዝርዝሮች ስላሉ እነዛንም ዝርዝሮች ብናነሳቸው ጥሩ ነው ብዬ አስባለሁ። መቼን ያልከው መጽሐፍ ቅዱሳችን ጊዜን ራሱ የፈጠረው እግዚአብሔር ነው እግዚአብሔር በመጀመሪያ የሚለው ሀሳቡን ስናጠናው ዘፍጥረት ምዕራፍ አንድ ላይ እግዚአብሔር ጥንትም የነበረ ያለ የነበረ የሚኖር ነውና፣ እግዚአብሔር በጊዜ የሚገደብ አምላክ አይደለም። ጊዜ እኛ ሰዎች ነን በጊዜ የምንገደበውና ጊዜን ጊዜ ራሱ እግዚአብሔር ነው የፈጠረው። ከዛ በመጀመሪያ ሰማይና ምድር ፈጠረ ብሎ ያስቀምጥልናል። ከዛ በኋላ ሲቀጥል በመጀመሪያ እግዚአብሔር ብርሃን ይሁን አለ ይለናል ዘፍጥረት ምዕራፍ አንድ ቁጥር ሶስት ላይ ከዛ በኋላ ብርሃኑን መልካም እንደሆነ አየ ይላል። ምዕራፍ አንድ ላይ ዘፍጥረታ የሚያስገርመን አንድ ነገር እግዚአብሔር በቃሉ ነው ብዙን ነገር የፈጠረው። ከዛ በኋላ ያንን ነገር ከፈጠረ በኋላ ደግሞ አየ ብሎ ይነግረናል። ከዛ በኋላ ያም ደግሞ መልካም እንደሆነ አየ ይለናል። የመጀመሪያ ቀን ብርሃን ተፈጠረ። ከዛ ቀንና ሌሊት ብሎ ጠራቸው። ከዛ ሁለተኛ ቀን ደግሞ በውሆች መካከል ጠፈር ይሁን ብሎ እንደለየው እንመለከታለን እና ውሃ ወደ ላይ እና ወደ ታች እንደተከፈለ ቁጥር ስድስት ላይ ይነግረናል። እዚህ ጋር ይሄ ውሃ ሰማይ ብለን ከምናየው በላይ እና ከዛ በታች እንደነበረ ያ ውሃ እንመለከታለን። ይሄኛው የሚያስገርመው ነገር በኋላ ላይ ትንሽ ወደፊት ፈጠን ብለን ስንመለከት የፍጥረትን ታሪክ ካጠናን በኋላ መጽሐፍ ቅዱሳችን በእንሆ ጊዜ ዝናብ እንደወረደ እና ያ ዝናብም ምድርን ሁሉ እንዳጠፋ እንመለከታለን እና ስለ እሱ ሲነግረን የሰማያት የሰማይ መስኮት ተከፈተ ይለናል እና ያኔ ከሰማይ ከጠፈር በላይ የነበረው ውሃ እንደወረደ እና ያ የጥፋት ውሃ የሚባለው እሱ እንደነበር መጽሐፍ ቅዱሳችንን ስናጠና እንመለከታለን። የመጀመሪያው ጥቅስ ላይ ፈጠረ የሚለው ቃል ላይ አሁን የመጽሐፍ ቅዱስ ቋንቋን የሚያጠኑ ሰዎች ሲናገሩም እንደሚሉት ፈጠረ የሚለው ቃል እንግዲህ ባራ የሚለው እሱን ነው ይሉና ያ ማለት ምድርንም አሁን እኛ የምንኖርበትንም ዩኒቨርስንም ጭምር የሚጠቀልል እንደሆነ ያስረዳሉ። ሌላው ፈጠረ ሲባል አሁን እኛ አንድ ሰው አንድ ነገር ፈጠረ ካልን ከሚታዩ ነገሮች ነው የሚፈጥረው። እግዚአብሔር ግን ከሌለ ነገር ነው ወይም በስነ መለኮት ሰዎች ቋንቋ ኤክስ ኒሂሎ የሚባለው ከባዶ ነገር ከምንም ነገር አንድ ነገር የማውጣት ችሎታ አለ። ይሄ እንደ ወደኛም እስከመጣ ነው። ምንድን ነው የሚጠቅመን ይህን ማወቁ? በሕይወታችን ውስጥ የሚከሰቱ አንዳንድ ችግሮች አሉ አይደል እና የችግሩ ክብደት በጣም ይገዝፍብንና ይህንንስ እግዚአብሔር ሊያሸንፍ ወይም ይህንንስ ችግር ልወጣው አልችልም በምንልበት ጊዜ ይሄ ጥቅስ ግን ምን ይለናል? እግዚአብሔር ከምንም ነገር ውስጥ አንድ ነገር ማውጣት መፍጠር ይችላል። ስለዚህ ከችግራችንም በላይ ነው እግዚአብሔር መፍጠርም ይችላል አምላክ። ይሄ አሁን እኛ የያዘን ችግር ሁሉ መወገድ ብቻ ሳይሆን አልፎ መሄድ ይችላል የእኛ አምላክ። አንድ ነገር ማውጣት ሶሉሽን፣ መፍትሄ ማምጣት ከዛ ውስጥ ይችላል የሚለውን እንድናስብ ያስችለናልና ወደ ፍጥረቱ ስንሄድ፣ ሌላው እንደው ለመጥቀስ ምፈልገው አሁን ያዕቆብ የተናገረው የመጀመሪያዎቹ ሁለት ቀናት የተፈጠሩት እንዳለ ሆነው መጽሐፍ ቅዱስ ግን በተደጋጋሚ ምን ይላል? ማታም ሆነ ጠዋትም ሆነ ይላል። የቀን አቆጣጠር አሁን እኛ እንደምናውቀው። አንዳንድ ሀገሮች ከእኩለ ሌሊት ይጀምራሉ። አንዳንድ ሀገር ከጠዋት ይጀምራል። አሁን ሀገር ብዙ ጊዜ ከጠዋት ይመስለኛል። መጽሐፍ ቅዱሳዊው የቀን አቆጣጠር ግን የሚጀምረው ማታ ላይ ነው፣ ፀሐይ ሲገባ አዲስ ቀን ይጀመረ ማለት ነው። ስለዚህ ለእስራኤላውያን ትርጉም አለው ይሄ የተደረገበት ምክንያት በድሮ ዘመን የነበሩት ይሄ በጥንትና መካከለኛው ምስራቅ አካባቢ ያሉ የፀሐይን መውጣት ነው የአዲስ ቀን መወለድ አድርገው የሚወስዱት። ያ ምን ያመለክታል? ተንትን የሚመኩት በማን ነው? በፀሐይ ብርሃን ነው። ለእስራኤላውያን ግን እግዚአብሔር ይሄንን እንግዲህ እስራኤል ባይፈጠርም ግን ይህን መሰረት አድርገው የሰጠበት ዋናው ምክንያት ምንድን ነው? ሲመሽ ምን ይሆናል? ነገር ሁሉ ይቆማል። ሰው ምን ይሆናል? ይተኛል። ሲተኛ እግዚአብሔር ግን ይሰራል። ስለዚህ ነገውን የሚጀምረው እግዚአብሔር በሰራለት ስራ ነው እሱ አርፎ ነው ነገው የሚጀመረው። ነገ ኛ የምንለው ሰርቶ የሚያርፍበት ሳይሆን አርፎ የሚሰራበት እንደሆነ ለማመልከት የተገለጸ ነው ብሎ ይናገራሉና፣ በቀጣዩ ቀን ላይ እንግዲህ ከዚሁ ከፍጥረት ጋር በተያያዘ ውሃው ከተከፋፈለ በኋላ ምንድን ነው ያደረገው? ምድር ዘርን የሚሰጥ ሳር ቡቃያ ታውጣ ይላል ብሎ ይናገራል። ያው እንዳለው በቃሉ ነው። ይህን ማስተዋል ያለብን እግዚአብሔር ቃል ነው የተናገረው እና ምን ያክል ቃሉ ኃያል እንደሆነ ያስረዳናል። ሶስተኛው ቀን ሆነ ይላል። ዛፍና ቡቃያና ሳር የመሳሰሉት በሙሉ እንደተፈጠሩ ይናገራል። ከዛ በኋላ ሶስተኛው ቀን ተፈጸመ ይላል። በአራተኛው ቀን ደግሞ ብርሃናት ተፈጠሩ ይላል። ብርሃናት ማለት በሰማይ ጠፈር የሆኑ ዘንድ ለምልክቶች፣ ለዘመኖች፣ ለእለታት፣ ለዓመታት ይሁኑ ይላል። አሁን እኛ የምናውቀው ሳምንት ቀን፣ ሳምንት፣ ወር ደግሞ እነዚህ ደግሞ ምን እንደሚባሉት ሲዝንስ ወቅቶች እነሱ በሙሉ የተፈጠሩት እግዚአብሔር ይሄንን ብርሃን የፀሐይና የጨረቃን ብርሃን በአራተኛው ቀን በማስቀመጡ ነው። በጣም ጥሩ። እዚህ ጋር ሌላ የምናየው የሚያስገርም የሚያስደስት ነገር መጀመሪያ እግዚአብሔር ሲያዘጋጅ ነው የምናየው። ሰማይን አዘጋጀ፣ ከዛ በኋላ ደግሞ እንደገና በምድር ያለውም ውሃ እንዲገለጥ አረገ። ከዛ እያለ ይቀጥልና ከዛ ደግሞ በሚቀጥሉት ቀናት እነዛን ሲሞላ እናያለን። በሰማይ ላይ ታላላቅ ብርሃናትን አደረገ፣ ከዛ በምድር ላይ ደግሞ የብስና ውሃው ተለየ። ከዛ የብሱም እንስሳት ተፈጠሩ። በውሃውም ደግሞ ውሃን አሶች እንደተፈጠሩ በሰማይም ደግሞ አዋፋት እንደተፈጠሩ እና መጀመሪያ ያዘጋጀ ከዛ በኋላ እነሱን ደግሞ ሲሞላ እንመለከተዋለን። በጣም ጥሩ። አሁን እንግዲህ ስትናገሩ ትንሽ ያው ብዙ ጊዜ መጽሐፍ ቅዱስን ከማንበብ የተነሳ ጠቅላል ጠቅላል እያደረጋችሁ ታልፉታላቸው ግን በግልጽ ለመተንተን መጀመሪያ እንግዲህ የሆነ ጊዜ ላይ ሰማይና ምድርም ተፈጥሮ ነበረ። ምድርም ጨለማ ነበር፣ ነው አይደል የሚለው ባዶ ነበረ፣ ቅጽ የሌላት አንዳችም ነበረ። ከእሱን ጀምርና ልክ ሕፃን ልጅ በሚገባው አይነት ብታስረዱዛል ይልጋለ ከመጀመሪያው ቃል ብንጀምር ደስ ይላል። ምክንያቱም እቺ ቃል ምድርም ባዶ ነበረች፣ አንዳችም ነበረባት ይላልና ይሄ ዋናው ቃል ኦሪጂናል የመጀመሪያው ቃል የሚለው ይላሉ፣ ቋንቋ ሊቃውን ሲናገሩ ይሄ ቅርጽ የሌለው ቅርጽ አልባ ፎርምለስ ነበረች እና እግዚአብሔር እሱን ነው ማስተካከል የጀመረው። መጀመሪያ ባዶ ነበር፣ ምንም አልነበረም። ከዛ በኋላ ምድርን ፈጠረ። ከዛ በኋላ ደግሞ ሰማይን ሲፈጥር ያው በመጀመሪያ ብርሃን ይሁን ብሎ ብርሃኑን ሁሉ ነገር እንዲታይ ብርሃን ሲያደርግ፣ ከዛ ጨለማና ብርሃንን ሲለይ፣ ከዛ ደግሞ ጠፈርን ሰማይን ሲፈጥር እንመለከታለን። እንግዲህ እሱንም ስታብራራ ብረ የሚቀጥ ስታብራራው፣ ብርሃን እንግዲህ ፀሐይና ጨረቃም ሳይፈጠሩ በፊት ነው ብርሃን ይሆን ያለ። እሱንም ሀሳብ መነሳት አለበት። ባዶ የሚለውን ቃል ኢዮብ ላይ እንደዚህ ይላል። ኢዮብ 26 ቁጥር ሰባት ቁጥር ሰባት ኢዮብ ሀያ ስድስት ሰባት ሰሜንን በባዶ ስፍራ ላይ ይዘረጋል ይዘረጋል ምድሪቱን በበታቿ አንዳች አልባ ያንጠለጥላል ይላል ምድሪቱንም በታቿ አንዳች አልባ ያንጠለጥላል ይላል እንግዲህ አንድ የሚያስደንቀው ነገር ምንድነው በኛም ሀገር ያው ይባላል በአባባል ሰማይን ያለባላ ምድርን ያለ ካስማ ያቆም ከምላክ ይባላል እና እቺ ምድር ባዶ ነበረች ብቻ ሳይሆን ምንም ነገር ላይ አልነበረችም ምን ላይ ነው ራሷ ተሰክታ የቆመችው ምንድን ነው የደገፋት እኮ አስደናቂ ነገር ነው ካስብሉ። እስ ምናየው ሰማይ እንዴት ነው ባላ አላቀ አልቆመለትም። ግን እግዚአብሔር ያንን ሁሉ የፈጠረና ያስተካከለ እንደሆነ ነው የምናየውና ምድር ባዶ ነበረች ማለት ባዶ ነበረች ነው። ምንም ነገር አልነበረባትም። ምንድነው የሚያሳየን በኋላ የተፈጠሩት ነገሮች የምድር እንዲያውም ባዶነት ነው የሚያሳዩ። ምድር ላይ ዛፍ አልነበረም። እጽዋት አልነበሩም። አዋፍ አልነበሩም። አራዊት አልነበሩም። ሰውም አይኖርም ነበር። ስለዚህ ምድር ለሰው የምትሆን አልነበረችም እግዚአብሔር ግን አበጃት የሚለውን ሀሳብ እናገኛለን ብርሃን ሆነ የሚለው እንግዲህ አንድ የሚሰጥ በመጽሐፍ ቅዱስ ሊቃውንት ዘንድ የሚሰጠው አንዱ ሀሳብ ምንድነው ሁለት አይነት አመለካከቶች አሉ ነው የሚሉት አንደኛው ብርሃናቱ ነበሩ ከዋክብትና ፀሐይና የመሳሰሉት ነበሩ ነገር ግን ቅድም ያቆብ ያነሳው የውሃ ሽፋን እንደ ደመና ሸፍኖት ስለነበረ እሱ እስኪገፈፍና እሱ በደንብ መስመር እስኪይዝ ድረስ እነዚህ ብርሃናት ተከልለው ነበር አይታዩም ነበር በኋላ እሱ ሲስተካከል ታዩ የሚል አንድ መላምት አለ ሁለተኛው መላምት ግን እና በጣም ተቀባይነት ያለው ምንድነው የመጀመሪያዎቹ ሶስት ቀናት የእግዚአብሔር ብርሃን ነው ሲያበራ የነበረው ከዛ በኋላ ግን ባለው ላይ እነዚህ ብርሃናት መፈጠራቸውን እንመለከታለን ለዚህ ደጋፊ የሚሆነው ሀሳብ ራእይ ምዕራፍ አንድ ላይ አንድ ሀሳብ ይሰጠናል በአዲሱ ምድር ራይ ምዕራፍ 21 ቁጥር 23 ላይ እንደዚህ ይላል። በአዲሱ ምድር ከተማይቱ አለች እና ምን ይላል? ለከተማይቱ የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጓትም ነበር ይላል። ስለዚህ ከዚህ በመነሳት ምን መውሰድ እንችላለን? ፀሐይና ጨረቃ በአራተኛው ቀን ማብራት ሲጀምሩ፣ ከዛ በፊት በነበረው ላይ ግን የእግዚአብሔር ብርሃን ነው የነበረው የሚለውን ሀሳብ በኋላም ደግሞ በአዲስቷ ኢየሩሳሌም በምድር ላይ ከዋክብትና ፀሐይ አሉ። ነገር ግን በከተማዋ የፀሐይና የከዋክብትና የጨረቃ ብርሃን አያስፈልግም የሚለውን ሀሳብ ይሰጠናልና ከዛ ወስደን ወደዚህ ስናመጣው ይህንን አስደናቂ ሀሳብ እናገኛለን። ጥሩ። ስለዚህ ደረጃ በደረጃ ሲሄድ ሰማይና ምድር መጀመሪያ ተፈጠረ። ከዛ ብርሃን ተፈጠረ። ከብርሃን በኋላ ውሃ ነው የለየው ጠፈር ሆነ አለ ውሃን ወደ ላይ የሰበሰበው ምክንያቱም ምድር በውሃ ነበረች አይደል የሚል ስለዚህ ውሃውን ከፈለው እና ደረቅ ምድር አወጣ እኮ እሱ ላይ ነው ደረቅ ምድር ከመውጣት በፊት ስለዚህ ምድር በውሃ ተከባ ነበር ማለት ነው። ከባቢዋ ልክ አሁን ሳተርንን እንደከበበው ውሃ ከቧት ነበር። ቅድም አንተ በውሃ ጥፋት ጊዜ ያው ውሃ የወረደው ያልከው ማለት ነው። ጥሩ። ከዛ በኋላ ምድር ላይ ያለውን ውሃ ደግሞ ወደ አንዱ ሰበሰበውና ውቅያኖስና የብስ ቁጥር ዘጠኝ ላይ እንደሱ ነው። ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጣል። እንዲሁም ሆነ። በጣም ጥሩ። ከዛ በኋላ ነው እንግዲህ እንዲህ አርጋችሁ ብትንትን አርጋችሁ ስቴፖቹን አንድ የምንወጣቸውና ብናውቀው ጥሩ ነው። በዚሁ እንቀጥለ። ስለዚህ አሁን ምድር ደረቅ ምድር ወጣ። ደረቅ ምድር ወጣ። ምን አለው እግዚአብሔር የብሱን ምድር ብሎ ጠራው ይላል። ደረቁ ምድር ከደረቁ ምድር ከመውጣት በፊት ግን ፀሐይና ጨረቃ ተፈጥሯል? አልተፈጠሩ የሉም። እነሱ ገና በአራተኛው ላይ ነው የሚፈጠሩ። ስለዚህ ደረቅ ምድር ሆነ ይላል ቁጥር ዘጠኝ ላይ የብሱም ይገለጥ አለ። ከዛ ቁጥር አስር ላይ እግዚአብሔርም የብሱን ምድር ብሎ ጠራው። አሁን አንድ አራተኛ ነው ምንድነው ማለት ነው። የውሃ መከማቻውንም ባህር አለ ይላል። ስለዚህ ባህርና ምድር ተለያዩ። አዎ እዚህ ላይ በጣም የሚገርም ነገር ኢዮብ ላይ አንድ ጥቅስ አለ። በጣም የሚያስደንቅ ውሃ አለማለፉ ምድርን አለማጥለቅለቁ፣ አስደንቅ ማን ነው ገድቦ ያስቀመጣት ይላል። አትለፊ ከዚህ አላት ማን ነው ይላል። አስደናቂ ነው የእግዚአብሔር አፈጣጠር፣ እንዴት አስደናቂ እንደሆነ የምናይበት ነው። ሆነም ቀረ ግን ያው እዛ ላይ ባህርና ምድር እንደተለዩ ይናገራል። ከዛ በደረቁ ምድር ላይ ምድር በተባለው ላይ ምን አለ ይላል። እግዚአብሔር ምድር ዘርን የሚሰጥ ሳር ቡቃያ፣ በምድር ላይ በየወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍ ታብቅል አለ። ስንተኛው ቀን? እንግዲህ በሶስተኛው ቀን ላይ በሶስተኛው ቀን ላይ በደረቁ ምድር ላይ ዛፍ እና ሳር እና ብቋያ እንዲበቅል እግዚአብሔር ተናገረ። ምድሪቱም አበቀለች ይላል። ሶስተኛ ቀን ሆነ ማታም ጠዋትም ሆነ ይላል። ከዛ ሲቀጥል ደግሞ አራተኛ ቀን እግዚአብሔር እነዚህን ታላላቅ ብርሃናት ፀሐይንና ጨረቃን እንደፈጠረ እንመለከታለን። ቁጥር 14 ላይ ቀንና ሌሊትን ይለዩ ዘንድ እነዚህ ሁለት ብርሃናት ተፈጠሩ። ከዛ ከዋክብትም በሰማይ እንደሆኑ እንመለከታለን። እና ፀሐይ በቀን እንዲሰለጥን ጨረቃ ደግሞ በሌሊት እንዲሰለጥን፣ ከዋክብት ማለት በፊትም የነበረው እንግዲህ ምድር ከመፈጠር በፊት የነበሩ ሩቅ የምናያቸው ነው። ከዋክብት እሱስ እንዴት ይታያል? ቅድም ያልኩት ነው። ቅድም ያልኩት እንግዲህ ሁለት አመለካከቶች አሉ ያልኩት፣ ለዛ ነው የመጽሐፍ ቅዱስ ሰዎች የሚሉት አንደኛው፣ ተፈጥረው ነበር ድሮ ግን የምድር ውሃ ሸፍኗቸው ስለነበርና በዚህኛው ቀን ላይ በደንብ አድርጎ እስኪሰናዳና መስመር እስኪይዝ ድረስ አይታዩም ነበረ። ነገር ግን እሱ ሲሰናዳና ሲስተካከል መታየት ጀመሩ አራተኛው ቀን ላይ የሚል ነው አንደኛው አመለካከት። ሁለተኛው አመለካከት ግን ምንድነው? እነዚህ የተፈጠሩት በአራተኛው ቀን ላይ ነው። ከአንደኛው ቀን እስከ ሶስተኛው ቀን ባለው ላይ ግን የእግዚአብሔር ብርሃን ነበረ። ምክንያቱም ምን አለ ይላል የመጀመሪያው ቀን ላይ እግዚአብሔር ብርሃን ይሁን አለ። ያ ብርሃን ለሶስቱ ቀናት ሲያበራ ነበረ። ስለዚህ የምናያቸው ከዋክብት ሁሉ የተፈጠሩት በአራተኛው ቀን ነው የሚለውን ነው የሚወስዱት። እና ለዚህ ማስረጃ ያው የአዲስቱ ኢየሩሳሌምን እንደማጠቀሻ ገድበን እኮ በቃ በዚህም ምክንያቱም እግዚአብሔር እኮ የፍጥረት ስራው እኮ ላይክ ከዛም በፊት ነ አሁን እኮ ይሄኛው የምድር ታሪክ ነው የተጻፈልን። እኛ በአይን የማናያቸው በጣም የእግዚአብሔር ፍጥረት ከአይምሯችን በላይ ነው እና ገድበን በአራተኛው ቀን ብቻ ነው ብለንም ልናስቀምጠው የምንችል አይመስለኝም። ግን ለእኛ አይን በእኛ አይን አድማስ ውስጥ ያሉት በእኛ ዙሪያ ያሉት እንደሆኑ መጽሐፍ ቅዱሳችንም ይነግረናል። ከዛ በኋላ ማታም ሆነ ጠዋትም ሆነ አራተኛ ቀን ይላል። ከዛ በኋላ እግዚአብሔር ቅድም እንዳልነው ካሰናዳ በኋላ ደግሞ መሙላት ይጀምራል እና በጣም ደስ የሚል ሀሳብ ነው። ቁጥር 21 ላይ እነዛ ውሃ መጀመሪያ የብስና ውሃ ተብሎ የተከፈለው ውሃ ደግሞ ሕያው ነፍስ ያላቸውን ተንቀሳቃሶች ታስገኝ ብሎ እግዚአብሔር እንደተናገረ በሰማይም ደግሞ አእዋፋት ይብረሩ ብሎ እንደተናገረ እና ሰማይም በአእዋፋት ውሃውም ደግሞ በአሶች እና በተለያዩ ሕያዋን ፍጥረታት እንደተሞላ እንመለከታለን። እንስሶች ተፈጠሩ። በዚህ ጊዜ አምስተኛ ቀን ሆነ ማለት ነው። ስለዚህ መጀመሪያ የተዘጋጁት መሙላት ጀመሩ። ከዛ በኋላ ስድስተኛ ቀን ይቀጥላል። ከዛ በኋላ በምድር ያሉት ደግሞ እንስሳት፣ የብስ ላይ ደግሞ ያሉት ሕያዋን አራዊት እንስሳት ሁሉ እንደተፈጠሩ እንመለከታለን። ከዛ እግዚአብሔር በእያንዳንዱ ቀን ይመለከታል የፈጠረውን፣ ያም ደግሞ መልካም ነበር ይላል። ከዛ በኋላ ፍጥረት ሁሉ ተዘጋጅቶ በቃ የሚያምር አዲስ ፍጥረት እንደተዘጋጀ እንመለከታለን። ስድስተኛ ስድስተኛው ቀን ላይ ግን እግዚአብሔር ከበፊቱ ለየት ያለ ነገር ያረጋል። እስካሁን እንዳለ ምዕራፉን ስንመለከት እግዚአብሔር በቃል ነው የተናገረው ይሁን ይላል ይሆናል፣ ልክ ቅድም እንዳስቀመጥከው ከምንም ነገር። ልክ ቁጥር 26 ላይ ግን እግዚአብሔር ይህን ሁሉ ካዘጋጀ በኋላ ሰውን በመልካችን እንደ ምሳሌያችን እንፍጠር ብለው ሲናገር እንመለከተዋለን። ከዛ በኋላ ሰውን በመልኩ እንደ ምሳሌው እንደፈጠረ እንመለከታለን። ምዕራፍ ሁለት ላይ እዚው ላይ ምዕራፍ ሁለትም ላይ ዘርዘር አድርጎ ሲነግረን እግዚአብሔር ከምድር አፈር እንዳበጀውና ሰውን በራሱ አምሳል እንደቀረጸው የሕይወትን ምስትንፋስ እፍ እንዳለበት ሕያው ነፍስም እንደሆነ ሰው ይነግረናልና እና ከዛ በዚህ ባበጀው እጅግ ያማረ ፍጥረት ውስጥ በቃ የፍጥረት ሁሉ እንቁ አርጎ እንዳስቀመጠውና ሰውንም ምን አለው ይላል፣ መጨረሻ ላይ ብዙ ተባዙ፣ ምድርንም ሙላት ይላል ቁጥር 28 ላይ። ከዛ የባህር ዓሦችን የሰማይ ወፎችን በምድር የሚገኙትን የሚንቀሳቀሱትን ሁሉ ግዟቸው ብሎ ለሰው ያንን ስልጣን እንደሰጠው በስድስተኛ ቀን እንመለከታለን። የሚያስደስተው ግን እስካሁን መልካም ነበር መልካም ነበር ነው የሚለው። ሰውን ከፈጠረ በኋላ ግን እግዚአብሔር ያደረገውን ሁሉ አየ ይላል ቁጥር 31 ላይ፣ እነሆም እጅግ መልካም ነበረ ብሎ ያስቀምጣልና የሰው ተፈጥሮ በአምሳሉ የተፈጠረው ሰው እጅግ ያማረና እጅግ መልካም ፍጥረት እንደነበረ ይነግረናል መጽሐፍ ቅዱሳችን። በጣም ጥሩ እንግዲህ ተያይዞ መመለስ ያለበት እንግዲህ ቀስ ብለን ወደ ሰውም ተፈጥሮ እራሳችን እንደሚለው እንገባለን። ግን አሁን ምድርን ሲፈጥራት ለምን ዓላማ ነው የፈጠራት የሚለውን ሀሳብ በደምብ አድምተን መመለስ አለብን። እዚህ ጋር ቅድም ያነሳሁትን አንድ ጥቅስ ልጥቀስና ወደ ጥያቄ ሄዳለሁ። ኢዮብ ሰላሳ ስምንት ላይ እንደዚህ ይላል ኢዮብ ሰላሳ ስምንት ቁጥር ስምንት ከማህፀን እንደሚወጣ በወጣ ጊዜ ባህርን በመዝጊያዎች የዘጋ ማን ነው ደመናውን ለልብሱ ጨለማንም ለመጠቅለያው አደረግኩ ድንበሩን በዙሪያው አድርጌ መወረወሪያዎቹን መዝጊያዎቹን አኑሬ እስከዚህ ድረስ ድረሺ አትለፊ በዚህም ለትዕቢተኛው ማዕበልሽ ገደብ ይሁን አልኩላ ይህን እግዚአብሔር ነው የሚናገረኝ አስደናቂ አነጋገር እንዴት ነው የምድር ውሃ ሶስት አራተኛው ያልተደፋብን እና ያላጥለቀለቅን ያስደናቂ ማን የገደበው እና ትንሽ እንኳን ያን ሲያፈተልግ እናያለን አይደል ሱናሚ ምናምን እየተባለ ከሳተገሞራ ሲፈነዳ ወዘ ተርፈና ይህን ሁሉ ያደረገው ማነው እግዚአብሔር ነው አስደናቂ የሆነ አሰራሩን እናያለን ቅድም ያዕቆብ የተናገረው ላይ እንደገን ለመጨመር በስድስቱ ቀናት የምናያቸው እሱ አሁን ያነሳቸው የአፈጣጠር እንትኖችን በንፅፅር ለማየት አንደኛ ቀንና አራተኛ ቀን ሁለተኛ ቀንና አምስተኛ ቀን ሶስተኛ ቀንና ስድስተኛ ቀን አብረው መሄዱ ናቸው በነዚህ በአንደኛው ቀን የተፈጠረው ለአራተኛው ቀን፣ በሁለተኛው ቀን የተፈጠረው ለአምስተኛው ቀን። ለምሳሌ በሁለተኛው ቀን ሰማይና የሰማይና የምድር መከፋፈል ነው የተደረገው። እሱ ለአምስተኛው ቀን እየተሰናዳ ነው የነበሩ። እግዚአብሔር እንዴት አስደናቂ አድርጎ እንደፈጠረው ሶስተኛው ቀን ላይ ደረቅ ምድር ሲያደርግ፣ ለሰው ለእንስሳት፣ ለአራዊት፣ ለዛፍ፣ ለምን መኖሪያ እያዘጋጀ ነው እና አንተ ለአነሳው ጥያቄ አንድ ጥቅስ ለመጥቀስ መዝሙረ ዳዊት 19ኛው መዝሙር እንደዚህ ይላል። አንዱን ሐሳብ እናገኛለን። መዝሙረ ዳዊት 19 ሰማያት ቁጥር አንድ እንደዚህ ይላል፣ ሰማያት የእግዚአብሔርን ክብር ይናገራሉ የሰማይም ጠፈር ያወራል ይላል እና ከዚሁ ጋር ተያይዞ በጣም የሚገርመው ሐሳብ ሲቀጥሉ ይላል፣ ቀን ለቀን ነገርን ታወጣለች፣ ሌትም ለሌት እውቀትን ትናገራለች። ነገር የለም መናገርም የለም ድምጻቸውም አይሰማም ይላል ነገር ግን ይላል ድምጻቸው ወደ ምድር ሁሉ ቃላቸውም እስከ ምድር ዳርቻ ደረሰ ይላል። ይሄ በጣም አስደናቂ የሆነ ነገር ነው። እግዚአብሔር ሰማይና ምድርን ፈጠረ፣ ክብሩን ይመሰክራል። አሁን ማንም ሰው እግዚአብሔርን አላምንም ለማለት ቢፈልግ ቀና ብሎ ግን ሰማይን አይቶ እግዚአብሔር የለም ለማለት በጣም ይከብዳል። ምክንያቱም የእግዚአብሔርን ክብር የሚናገሩ በዛ በሰማይ ላይ ተቀመጡ አሉ እና እነዚህ የተፈጠሩትን ደግሞ አሁን ቅድም ያነሳናቸውን ሲገልጽም እንደሚለው ፀሐይ ለምሳሌ ያክል ስትወጣ ጨረቃ ዞር ባይ ያተወጭ ብላ አትከላከልም። ወይም ፀሐይ እኔ ሌሊቱንም ሙሉ ማብራት አለብኝ ማንም ከዚህ ወዲህ መውጣት ያለበትም ብላ ምትሟገትበትና ስርዓቱን ስርአቱን የምትበጠብጥበት ሁኔታ የለው። በእርግጥ ያው በሰሜን ንፍቀክበ ምናምን አካባቢ ወቅቶች ሲፈራረቁም የሆነው ነገር እንዳለ ማለት ነው። ግን ምንድነው? ግጭት የለም በእነዚህ ውስጥ። እንዲያውም የሚጋጨ የሰው ልጅ ነው። ባለመታደል ሆኖ ግን እነዚህ ግዛን የሆኑት ነገሮች ግን እግዚአብሔር ባሰናደላቸው መንገድ እንደሚሄዱ እናያለን እና ይህ ሁሉ ምን ያሳያል? የእግዚአብሔርን ፈጣሪነት፣ ክብሩን፣ ስርአት ስርአቱን፣ አሰራሩን ሁሉ የምናይበት እንረዳለን። ሮሚ ምዕራፍ አንድ ቁጥር ሀያ ላይ አሁን የነገርከንን ሀሳብ የበለጠ የሚያጎላ የማይታየው ባህሪው ይላል ስለ እግዚአብሔር ሲናገር እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቀው ግልጥ ሆኖ ይታያልና ይላል እና እግዚአብሔርን እንድናውቀው እንደው የሚነግረን ሌላ ምንም ነገር ባይኖር ራሱ ተፈጥሮ ሁልጊዜ ስለ እግዚአብሔር የሚመሰክር ታማኝ የሆነ ምስክር ነው እና ቅድምም የሰውን ፍጥረት ካየን በኋላ እግዚአብሔር ብዙ ተባዙ ምድርንም ሙሏት ብሎ ለሰዎች ባርኳቸው ነበር እና ያ የእግዚአብሔር ምስል ያ የእግዚአብሔር ማንነት ምድርን ሁሉ እንዲሞላ እግዚአብሔር ፍላጎት ነበረ። የእግዚአብሔር ማንነት አለ። ያኛው ማንነቱ ግን ሁሉንም ምድር እንዲሞላ እግዚአብሔር ፍላጎት ነበር። ለዛም ነበር ይሄ ምድርን እጅግ አስገራሚ አድርጎ የፈጠራት። በጣም ጥሩ እንግዲህ ለምን ፈጠራት የሚለውንም እየመለስና አሁን እንግዲህ ተያይዞ የሚነሳ እንግዲህ ወደ ሰውን ተፈጥሮ የሚገባ